ማህደረ ዜና ህዳር 1999 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ያኔው የቴክሳስ አገረ ገዢ ጆርጅ ደብሊው ቡሽ ለፕሬዝደንትነት ሲወዳደሩ የአራት ሀገራት መሪዎችን ማንነት እንዲጠሩ ለቀረበላቸው ጥያቄ የሰጡት መልስ የዓለም መሪቱ ሀገር የወደፊት መሪ ስለ ዓለም ፖለቲካ የነበራቸውን እውቀት መስካሪ ከተመረጡ የውጭ መርሃቸውን መሰረት ጠቋሚ ምናልባት ለብዙዎች አስቂኝ ብጤም ነበረ፣ ግን ተመረጡ ከአንዴም ሁለቴ። በ17 ዓመቱ ዘንድሮ የቡሽን ፓርቲ ወክለው እንደ ቡሽ ለፕሬዚደንትነት የሚወዳደሩት ዶናልድ ትራምፕ ብሪታንያ ከአውሮጳ ህብረት አባልነት ለመውጣት መወሰኗን እጹብ ድንቅ አሉት ትራምፕ። ስለ ብራስልስ መሸበር፣ ስለ ኦርላንዶ ግድያም፣ ስለ ዘር ሃይማኖት የሚሉ ቃል የሚገቡት ብዙዎችን ያስቅ ያሰቅቅም ይሆናል። ከተቀናቃኛቸው ከወይዘሮ ሂላሪ ክሊንተን ጠንካራ አጸፋ ገጥሟቸዋል። አይመረጡም ማለት ግን አሳሳች ነው። የአሜሪካ ፖለቲከኞች የምርጫ ፉክክር መነሻም የውጭ መርሃቸው መሠረት መድረሻችን ነው። ላፍታም አብራችሁን ቆዩ። ዩናይትድ ስቴትስ መስከረም 2001 በአሸባሪዎች ከተጠቃች ወዲህ በአንድ ጊዜ በርካታ ሰው በሰው እጅ ሲገደልባት ከሁለት ሳምንት በፊት ኦርላንዶ፣ ፍሎሪዳ የተፈጸመው ግድያ የመጀመሪያውና ብዙ ሰው የተገደለበት እውነት ነው። ዑመር ማቴን የተባለው አፍጋኒስታዊ አሜሪካዊ ወጣት ግብረ ሰዶማውያን በሚያዘወትሩት የምሽት ዳንስ ቤት ውስጥ በከፈተው ተኩስ 49 ሰዎችን ገሎ በርካታ አቁስሏል ራሱም ተገልሏል። በግድያው ያልደነገጠም ሐዘኑን ያልገለጸ ለሟች ቤተሰቦች መጽናናትን ያልተመኘ የዓለም ፖለቲከኛ የለም። ለአሜሪካኖች ደግሞ ከሐዘን ድንጋጤው በተጨማሪ የገዳውን ዓላማ ለማወቅ የሚመራመሩበት ፕሬዝደንት ባራክ ኦባማ እንዳሉት ደግሞ ተመሳሳይ ግድያ እንዳይፈጸም መወሰድ የሚገባቸውን እርምጃ የሚያወጡ የሚያወርዱበት የሚከራከሩበትም አጋጣሚ ነው የሆነው። Today marks the most deadly shooting in American history. The shooter was apparently armed with a handgun and a powerful assault rifle. ዛሬ በአሜሪካ ታሪክ በርካታ ሰው የተገደለበት ዕለት ነው። ገዳውም ቀላል መሳሪያና የውጊያ ጠመንጃ የታጠቀ ነበር ተብሎ ይታመናል። ይህ ጭፍጨፋ ሰው መግደል የሚፈልጉ ሰዎች ትምህርት ቤት ውስጥ፣ ቤተ እምነቶች ውስጥ፣ ፊልም ቤቶች ውስጥ የሚገኙ ሰዎችን መግደል ሲፈልጉ በቀላሉ ጠመንጃ እንደሚያገኙ ዳግም የሚያስታውሰን አጋጣሚ ነው። የምንፈልጋት የዚህ አይነት ሀገር መሆን አለመሆኗን መወሰን አለብን። ምንም አለማድረግም በራሱ ውሳኔ ነው። በመጪው ህዳር ለሚደረገው ፕሬዚደንታዊ ምርጫ የዲሞክራቲኩን ፓርቲ ወክለው ይወዳደራሉ ተብለው የሚጠበቁት የቀድሞዋ ውጭ ጉዳይ ሚኒስትር ወይዘሮ ሂላሪ ክሊንተን የግድያውን ዜና እንደሰሙ እለቱም የፖለቲካ አይደለም ነበር ያሉት የሀዘን እንጂ ዛሬ የፖለቲካ ቀን አይደለም። የኦርላንዶ አሸባሪ ሞቶ ይሆናል አእምሮውን የመረዘው ተውሃሲ ግን እንዳለ ነው። ሀገራችን ውስጥና እሴቶቻችን መሀል በግልጽ ዓይን በጽኑ እጅና በማያሻማ ውሳኔ ልንዋጋው ይገባል። ብመረጥ እንደ ፕሬዚደንት የግድያ ምክንያቶችን መለየትና ማስቆምን ከፍተኛ ቅድሚያ ሰጠዋለሁ። ህግ አስከባሪና የስለላ ባለሙያዎቻችን ስራውን እንዲሰሩ የሚያስፈልጋቸውን ነገር እንዲያገኙ አድርጋለሁ። የጸጥታ ኃይሎቻችን ጥቃቶችን ለመከላከል የሚያስፈልጋቸውን መሳሪያ እንዲያገኙ ከማድረጋችን ጋር አሸባሪዎች ጥቃት ለማድረስ የሚጠቀሙበትን መሳሪያ እንዳያገኙ ማድረግም አስፈላጊ ነው። በተለይ ኦርላንዶና ሳን በርናንዲኖ ጥቃት የተፈጸመባቸው አይነት የውጊያ መሳሪያን ማግኘት የለባቸውም። ወይዘሮ ክሊንተን እለቱ የፖለቲካ አይደለም ይበሉ እንጂ ከፖለቲካ ውጪ በእርግጥ ሌላ አላሉም። አሁን ቃል የገቡትን የፕሬዝደንትነቱን ስልጣን ሲይዙ ከያዙ ለማድረጋቸው ጊዜ ጠብቆ ከማየት ሌላም በእርግጥ ሌላ ማረጋገጫ የለምም። ከአሜሪካ የፖለቲካ ስርዓት የወጣ ነገር ግን አልተናገሩም። የአሜሪካኖችን ወይም በአሜሪካኖች በኩል የዓለም የሆነውን ፖለቲካዊ ይትባሃል መጠበቃቸው ከዚህ ቀደም ሞክረው ያጡትን የፕሬዝደንትነት ስልጣን ለመያዛቸው ዋስትና ይሆናል ማለት ግን በእርግጥ ጅልነት ነው። አሜሪካም የተገራ ፖለቲካዊ ባህል፣ ለጋራ እሴት የሚገዛ ማህበረሰብ፣ ወጥ ስነልቦናዊ አስተሳሰብ አላት፣ የላትም? ሐሳብ ብዙ ያከራክር ያወዛግብም ይሆናል። ሁለት ነገር ግን እውነት ነው። የዲሞክራሲ ሀገር ናት። የዶላርም እሳቸው ሁለተኛው ሞልቶ ተርፏቸዋል። አራት ነጥብ አምስት ቢሊዮን ዶላር የመጀመሪያውንም በሁለተኛው ከመግዛት እኩል ሊቆጥሩት እየተፎካከሩ ነው። የኦርላንዶውን ግድያ እንደሰሙም እንዲህ አሉ። ገዳውን እኮ ግንባሩን የሚለው ቢገኝ ኖሮ ይቀጥላሉ people where the bullets were going in the opposite direction ከተቃራኒው አቅጣጫ የሚተኩሱ ቢኖሩ ኖሮ በዚህ ወፈፌ አይኖች መሃል ብርቅ ሳይ የምትገባ ጥይት ትኖር ነበረ። እኒያ ጥሩ ሰዎች እዚህ ጋ ወገባቸው ላይ ወይም ቁርጭምጭሚታቸው አጠገብ ሽጉጥ ቢታጠቁ ኖሮ ይህ የንትን ልጅ መተኮስ ሲጀምር እዚያ ቤት ከነበሩት አንዳቸው ቡም ቡም ይህ ውብ ትዕይንት ይሆን ነበር። ልጅ ከማለታቸው በፊት ያሉትን መድገም አልፈለግንም፣ በእንትን ቀይረነዋል። ገዳው ግን ግንባሩን ይመታ አይመታ አናውቅም እንጂ በእርግጥ ተገሏል። ባለቤታቸው በአንድ ወቅት እንደ ፕሬዚደንት እንዲታዩ፣ እንደ ፕሬዚደንት እንዲናገሩ መክሬዋለሁ ብለው ነበር። የእንትን ልጅ ብሎ መሳለቅ ፕሬዚደንታዊ ይሆን ይሆን? ብቻም ቱጃሩ ፖለቲከኛም እንዲህ ናቸው። ዶናልድ ትራምፕ ብቻቸውን ግን አይደሉም። በጣም ብዙ ሚሊዮን ደጋፊ አላቸው። የሪፐብሊካኑን ፓርቲ እጩነት ለማግኘት ሲፎካከሯቸው የነበሩ በርካታ አንጋፋ ፖለቲከኞችን በቀላሉ አሸንፈው በፓርቲው ለመታጨት ብቸኛው ፖለቲከኛ ለመሆን የበቁትም ከሀብታቸው ብዛት ጋር የደጋፊያቸው ማየል ነው ፓርቲያቸው በመጪው ሐምሌ አጋማሽ በሚያደርገው ጉባኤም እጩነቱን እንደሚያጸድቅላቸው እርግጠኛም ናቸው የምረጡኝ ዘመቻቸው ግን ቢመረጡ ከሚሰሩት ይልቅ ተቀናቃኛቸውን በተለይ ወይዘሮ ሂላሪ ክሊንተንን እና በስልጣን ላይ ያሉትን ፕሬዚደንት ባራክ ኦባማን በማሳጣቱ ላይ ያተኮረ ነው ነው ሂላሪ ክሊንተን እንደምታውቁት አብዛኛው ሰው እንደሚያውቀው በዓለም የለየላት ውሸታም ናት። የኢሜል መዛገብቷንና ማብራሪዋን ብቻ ተመልከቱ ወይም ደግሞ በአውሮፕላን ስትጓዝ ቦስኒያ አረፍኩና ጥቃት ደረሰብኝ ብላ እንደነበር እናስታውስ። ጥቃት አደረሱ የተባሉት ግን አበባ የሚሰጧት ልጃገረዶች ነበሩ። ይህ ራስን ለመጥቀም ያለመ ፍጹም ቅጥፈት ነው። የዲሞክራቲኩን ፓርቲ እጩነት ያገኛሉ ተብለው የሚጠበቁት የሂላሪ ክሊንተን አጸፋም በእርግጥ ቀላል አይደለም። የሰባ ዓመቱ አዛውንት ለዓለም አይደለም ለአሜሪካ ፖለቲካም በእርግጥ እንግዳ ናቸው። ለምጣኔ ሀብቱ ግን አዲስ አይደሉም ቢሊዮናት አጋብሰውበታልና። ይሁንናም ሂላሪ ክሊንተን እንደሚሉት ሰውየው በምጣኔ ሀብቱም ቢሆን የግል ሀብት ከማጋበስ ባለፍ የሀገርን ውስብስብ ምጣኔ ሀብታዊ መርህ የመምራት አቅም ችሎታውም የላቸውም። ጣቱን በኒውክሌር ቦምብ ቀለበት ላይ ማሳረፍ እንደማይችል ሁሉ እጁን በምጣኔ ሀብቱ ላይ ማሳረፍ አይችልም። ዶናልድ ትራምፕ የጀርመን ስደተኛ ልጅ ናቸው። ባለቤታቸው የስሎቬንያ ስደተኛ ናቸው። ቢመረጡም ስደተኛ አሜሪካ እንዳይገባም ሀገራቸውን ከሜክሲኮ ጋር የሚያዋስነውን ድንበር በግንብ ለማሳጠር ቃል ገብተዋል። አሸባሪዎችን ለማጥፋት ከሌሎች መንግስታት ጋር ተባብረው ለመስራት ማቀዳቸውን ይናገራሉ። ግን በተቃራኒው ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህጻሩ ብሎ የሚጠራው ቡድን ዩናይትድ ስቴትስን የሚያሰገው ወይዘሮ ክሊንተንና ኦባማ ከሌሎች መንግስታት ጋር ባደረጉት ስምምነት ምክንያት ነው ባይ ናቸው። አይሲስ ዛሬኛን የሚያሰጋው ክሊንተን ከፕሬዚደንት ኦባማ ጋር ሆነው ባሳለፉት ውሳኔ ምክንያት ነው። ዩናይትድ ስቴትስ በአሸባሪዎች እንዳትጠቃም የትራምፕ እቅድ ከሀገራት መሪዎችና ዲፕሎማቶች በስተቀር አንድም ሙስሊም አሜሪካ እንዳይገባ ማገድ። ተደጋጋሚ መፈክራቸው አሜሪካ አንደኛ ወይም አሜሪካ ትቅደም የሚል ነው። የኩባንያ ቁሳቁሶቻቸው ግን አንድም የቻይናም አሊያም የህንድ ወይም ደግሞ የሜክሲኮ ምርቶች ናቸው በመቶ የሚቆጠሩ ሰዎች ስራቸውን አጥተዋል ባለ አክሲዮኖች ከስረዋል ብዙ አነስተኛ ኮንትራክተሮች ከፍተኛ ኪሳራ አጋጥሟቸዋል ዶናልድ ትራምፕ ግን ምንም አልሆኑም የቦስተኑ ቴሌቪዥን ጣቢያ ጋዜጠኛም ያኔውን የቴክሳስ አገረ ገዢ ጆርጅ ደብሊው ቡሽን ጠየቃቸው። የቼችኒያው ፕሬዚደንት ማን ይባላሉ ብሎ አላውቅም፣ አንተስ ታውቀዋለህ? ጠየቁ። ተጠያቂው አገረ ገዢ መልስ መሆኑ ነው። ሁለተኛ ጥያቄ፣ የታይዋኑን ፕሬዚደንት ስም ሊነግሩኝ ይችላሉ? ታይዋን፣ አዎ ሊ ሊ ነው። እሺ ግማሽ ነጥብ አግኝተዋል፣ አለጋዜጠኛው ሊ ቴንግ ሆይ ነበሩ ያኔው የታይዋን ፕሬዚደንት። ሶስተኛ ጥያቄ፣ በቅርቡ የፓኪስታንን የመሪነት ስልጣን የያዙት ጄኔራል ማን ይባላሉ? የቡሽ መልስ ጄኔራል አዲስ የተመረጠው ጄኔራል፣ አዎ እንደሚመስለኝ ይህ ሰውዬ በሀገሪቱ መረጋጋት የሚያሰፍን ይመስላል። ይህ ጥሩ ዜና ነው፣ እያሉም ዘባረቁ። ግን ተመረጡ በድጋሚም ተመረጡ። አሜሪካ ነው እና፣ ሀገሩም ትራምፕስ ማን ያውቃል? ነጋሽ መሐመድ ነኝ። ቸር ያሰማል።